of America, VOA. <laughs> <music> ኤሚራቶች ያሉ ሁለቱ ጎራዎች የለውጥ አጀንዳም የላቸውም ወደፊት የሚያገሰግፍ አገሪቱ ካለችበት በተለይ ደግሞ የሚመሩት አካባቢ ትግራይ ካለበት ሁኔታ ወደፊት ሰቅ የሚያደርግ ሀሳብ ስላሉ እንዲሁ በመካከላቸው እየተፋጩ በመካከላቸው እየተጫጩ ያሉበት ሁኔታ እንዳለ አውቃለሁ። በመቀሌው የህወሀት ዝግ ስብሰባ ላይ አጭር ውይይት አለን። የሰማችሁት የህወሀት መስራች አባል የሆኑትን የአቶ ገብሩ አስራትን ድምፅ ነው። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ ሐሙስ ህዳር 7 ቀን 2010 ዓ ም ምሽት አስተናጋጆች እኔ አዳኝ ፍሳዬና ሰለሞን ክፍሌ እንሆናለን። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ዝግ ስብሰባ እየተገባደደ መሆኑን ምንጮች ገልጸዋል። ማንነታቸው እንዲገለጽ ያልፈለጉ ምንጮች በተናገሩት መሰረት ከአንድ ሳምንት በላይ ለሆነ ጊዜ የተካሄደው ስብሰባ በሶስት ተከፍሎ የሞቀ ክርክር ሲካሄድበት መቆየቱ ተገልጿል። አንደኛው ወገን አሁን ባለው የረካ፣ ሌላው ቡድን ደግሞ ጥሩም መጥፎም አለ የሚል፣ ሶስተኛው ደግሞ ሁኔታዎች ጥሩ ባለመሆናቸው ስር ነቀል ለውጥ ማድረግ አለብን የሚሉ መሆናቸው ተገልጿል። ከከባድ ሂስና ግል ሂስ በተደረገበት ወቅት የህወሀት ማዕከላዊ ኮሚቴ ወይዘሮ አዜብ መስፍንና አቶ ብርሃን ኪዳነ ማርያም ስብሰባውን ረግጠው መውጣታቸው ተገልጿል። የዚምባብዌ ህዝብ ለሁለተኛ ቀን ባልተረጋጋ የፖለቲካ ሁኔታ ውስጥ ይገኛል። ፕሬዚደንት ሙጋቤ ለአርባ ዓመታት ለሚጠጋ ጊዜ ያህል ስልጣን ላይ ከቆዩ በኋላ እንዴትና መቼ ስልጣን እንደሚለቁ ግልጽ አይደለም። የሀገሪቱ ወታደራዊ ኃይል ደም ባልፈሰሰበት ሁኔታና በፍጥነት ሀገሪቱን በተቆጣጠረበት ወቅት ፕሬዝደንት ሙጋቤን በቁም እስር አውሏል። ምንጮች እንደሚሉት ዘጠና ሶስት ዓመት ዕድሜ ያላቸው ሮበርት ሙጋቤ ከስልጣን አልወርድም ለሽግግር መንግሥት አላስረክብም እያሉ ነው። የፕሬዝደንት ሙጋቤ ምክትል ፕሬዝደንት የነበሩት ኤምርሰን የተቃዋሚ መሪው ሞርጋን ሻንግራይ በአዲስ መንግሥት ለመሳተፍ ወደ ሀገራቸው ተመልሰዋል የሚሉ ዜናዎች ይሰማሉ። ሮይተርስ የዜና አገልግሎት በዘገበው መሠረት ሙጋቤና ባለቤታቸው ግሬስ በፕሬዝደንትነት ይኖሩበት በነበረው ግቢ ውስጥ በቁጥጥር ስር ይገኛሉ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከእስያ ጉብኝታቸው ከተመለሱ በኋላ ቃል በገቡት መሠረት ፍትህ የጎደለው የንግድ አሰራሯ በሚሉት ምክንያት ቻይና ላይ ለመጠንከር መዘጋጀታቸውን ተንታኞች ይናገራሉ። ፕሬዚዳንቱ ቻይናን በጎበኙበት ወቅት ቻይና ከዩናይትድ ስቴትስ ጋር ያላትን የንግድ ግንኙነት በራሷ በሚጠቅም መንገድ በማራመዷ ይገባታል ሲሉ መናገራቸው ሰዎችን ግራ ጋብቶ ነበር። ፕሬዚዳንቱ በ250 ቢሊዮን ዶላር የሚገመት የንግድ ስምምነት በተፈራረሙበት ወቅት እኔ ቻይናን ጥፋተኛ አላደርግም። ለዜጎቿ ጥቅም ስትል ሌላን አገር በሚጠቅማት መንገድ ለመጠቀም የምትሞክር ሀገርን ማን ይነቅፋል? ሲሉ ተናግረው ነበር። በሌላ በኩል ደግሞ የአሜሪካውያንን የስራ ዕድል ሀብትንና የአእምሮ ንብረትን የሚዘርፍ አይነት ፍትህ የጎደለው የንግድ ስራን በቸልታ ማየቱን አንቀጥልም ሲሉ በእስያ ፓሲፊክ የኢኮኖሚ ትብብር ባደረጉት ንግግርና ትላንት በዋይት ሀውስ ቤተ መንግስት ግልጽ አድርገዋል። የካምቦዲያ ከፍተኛ ፍርድ ቤት ዋናው የሀገሪቱ ተቃዋሚ ፓርቲ እንዲፈርስ አዟል። የጠቅላይ ሚኒስትር ሃንሰን ፍጹም ስልጣንን በበለጠ ለማስረጽ የተወሰደ እርምጃ ይመስላል። ዘጠኝ ዳኞች የተሰየሙበት ከፍተኛው ፍርድ ቤት በሙሉ ድምፅ ያሳለፈው ብይን 118 የካምቦዲያ ብሔራዊ መድህን ፓርቲ አባላት ለቀጣዮቹ አምስት ዓመታት በማንኛውም አይነት የፖለቲካ እንቅስቃሴ እንዳይገቡ አግዷል። ብሔራዊ መድህን ፓርቲ የሀገሪቱን መንግስት ለመገልበጥ አሲሯል በሚል የካምቦዲያ ገዢ ፓርቲ ያቀረበውን ክስ ተቀብሎ ነው ከፍተኛው ፍርድ ቤት ይህን የበየነው። የሚያንማር የጸጥታ ኃይሎች በሮሂንጋ እስላሞች ላይ የፈጸሙትና ተጨባጭ ሪፖርቶች የተገኙበት የመብት ጥሰት ነፃ ምርመራ ሊካሄድበት ያስፈልጋል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጥሪ አቅርቡ አቀረቡ። ውጭ ጉዳይ ሚኒስትሩ ቀድሞ በርማ በምትባለውና በዛሬቱ ሚያንማር ባደረጉት የመጀመሪያ ጉብኝታቸው ከሀገሪቱ ጠቅላይ ጦር አዛዥ ጋር ከመገናኘታቸውን በላይ የመንግስቱ አካል ከሆኑት ኦንግ ሳን ሱቺ ጋርም በጋራ ጋዜጣዊ መግለጫ ሰጥተዋል። የአሜሪካ ድምፅ ሬዲዮ የዲፕሎማሲ ዘጋቢ ሴንድ ሻይን ከውጭ ጉዳይ ሚኒስቴር የላከችውን አጭር ዘገባ አዲስ አበባ ያቀርበዋል። ሂውማን ራይትስ ዎች በሪፖርቱ የዘር ማጽዳት ዘመቻው በልጃገረዶችና ሴቶች ላይ አስገድዶ መድፈርን እንደሚያካትት አመልክቶ የጸጥታ ኃይሉ የሮሂንጂያን ጠቅላላ ሴቶች ያሸበረ ዘግናኝ የመብት ጥስ አስፈጽሟል ሲል አትቷል። የሂውማን ራይትስ ዎች ተመራማሪው ስካይ ዊለር the vast majority of ብዙዎቹ ያነጋገርኳቸው ሴቶችና ልጃገረዶች ወሮበላ ወንዶች ያስገድደው የደፈሯቸው ናቸው። በምርመራዊ ውስጥ ከተካተቱት ከዘጠኙ ወይም ከአስሩ ወንጀለኞች መካከል ብዙ ወታደሮችም አሉባቸው። የሂውማን ራይትስ ዎች ቪዲዮ እንደሚያሳየው ብዙዎቹ የሮሂንጂያ ግዳጅ ወሲብ ሰለባዎች ተመሳሳይ ታሪክ አላቸው። ከነዚህ መካከል አንዷ ታናሽ እህት አለችኝ። አብረን ልንሸሽና ልናመልጥ ሞክረን በወታደሮች ተያያዝን። ቤት ጀርባ ወስደውን ሲያበቁ አስገድደው ደፈሩን። የሞትኩ ያህል ነው የተሰማኝ። ሕሊና አይን ሳትኩት። የሰብአዊ መብት ተከራካሪው ድርጅት የሂውማን ራይትስ ዎች ሪፖርት ይፋ የሆነው የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሚያንማርን ለመጀመሪያ ጊዜ ለመጎብኘት ወደዚያች አገር እንደገቡ ነበር። ውጭ ጉዳይ ሚኒስትሩ የዘር ማጽዳት የሚለውን ሀረግ ባይጠቀሙም በአናሳዎች ላይ አስከፊና ዘግናኝ የመብት ረገጣ እንደሚካሄድና ይህም ዩናይትድ ስቴትስን በእጅጉ እንደሚያሳስባት አልሸሸጉም። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሶሪያ ውስጥ ተካሄደ ስለሚባለው የኬሚካል መሳሪያ ጥቃት የሚያጠናው ቡድን ውክልና እንዲቀጥል በሚቀርቡ እቅድ ሀሳቦች ላይ ድምፅ ይሰጣል። ዩናይትድ ስቴትስና ሩሲያ በየበኩላቸው ተቀናቃኝ ሀሳቦችን አቅርበዋል። የሚቀርቡት ዕቅድ ሀሳቦች ካልጸደቁ በስተቀር የውክልናው ገደብ ዛሬ ነው የሚያበቃው። የሩሲያው እቅድ ሀሳብ የመርማሪው ቡድን ስራ ለአንድ ዓመት እንዲራዘም ይጠይቃል። ዩናይትድ ስቴትስ ያቀረበችው ግን መርማሪዎቹ አስፈላጊ ነው እስከሚሉበት ጊዜ ድረስ እንዲቀጥሉ ይመክራል። መርማሪ ቡድን ስራውን የጀመረው ከሁለት ዓመታት በፊት ሲሆን የሶሪያ መንግስት ኬሚካል መሳሪያ መጠቀሙን ለማወቅ ተችሏል የሚሉ በርካታ ዘገባዎችን አውጥቷል። በመጨረሻ በካቡል አፍጋኒስታን መዲና በተደረገ የፖለቲካ መሰባሰብ አጠገብ በተካሄደ የቦምብ ጥቃት ቢያንስ አስር ሰዎች ተገድለዋል። የከተማይቱ ፖሊስ ጽህፈት ቤት ቃል አቀባይ ቤስር ሙጃሂድ አንድ ከፍተኛ የፖሊስ አዛዥ የሚገኝባቸው ስምንት የጸጥታ ኃይል መኮንኖች በዛሬ ጥቃት ከተገደሉት መካከል መሆናቸውን ጠቁመዋል። ከሞቱት መካከል ሲቪሎችም እንዳሉባቸው በመግለጽ የሞቱት ሰዎች ብዛት ከ18 በላይ ሊሆን እንደሚችል የአፍጋኒስታን ሚዲያ የጸጥታ ኃይል ምንጮችን ጠቅሶ ዘግቧል። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ለጥቃቱ ኃላፊነት ወስዷል። በመጨረሻም የሊባኖሱ ጠቅላይ ሚኒስትር ሳኢድ ሐሪሪ በቅርቡ ወደ ፈረንሳይ የመሄዱን ሐሳብ ተቀብለዋል። በያዝ ነው ወር ከሥልጣን ወርጃለሁ ማለታቸው የሚታወቅ ነው። ሀሪሪ ከሥልጣን መውረዳቸውን ካስታወቁበት ጊዜ አንስቶ ሳውዲ አረቢያ ነው የሚገኙት። እዛው ተይዘው ይሆናል የሚል ጥርጣሬም አሳድሮ ነበር። የሊባኖስ ፕሬዚዳንት ሚሼል አውን ራሳቸው ሀሪሪ ሳውዲ አረቢያ ውስጥ ታስረዋል ብለው ነበር። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው።

ዶክተር ታየ ንጉሴና አቶ እርሚያስ ለገሰ ናቸው፣ በቅደም ተከተል የተሰሙት። እንዳልነው በፕሮግራማችን ሁለተኛ አጋማሽ ይቀርባሉ፣ ተከታተሉ። አሁን የዕለቱ አብይ ርዕስ መቀሌ ከተማ ላይ በመካሄድ ላይ ባለው የህወሓት ማለትም የህዝባዊ ወያነ ሓርነት ትግራይ ዝግ ስብሰባ ትላንት አባላቱ በቀረበው ሰነድ ላይ ባለመግባባታቸው ለጊዜው ማንነታቸው ያልታወቁ የማዕከላዊ ኮሚቴ አባላት ስብሰባውን ረግጠው እንደወጡ ትላንት ምንጮችን ዋቢ አድርገን መዘገባችን ይታወሳል። ስብሰባው አሁንም መቀጠሉ ተገልጿል። ተፈጠረ የተባለውን አለመግባባትና ስብሰባ ረግጠው የወጡ የተባሉት እነማን እንደሆኑ ዛሬ ለማጣራት ሞክረናል። ትዝታ በላቸው በወቅታዊ የኢትዮጵያ ጉዳዮች ዙሪያ ለመወያየት ከህወሓት መስራች አባል ከአቶ ገብሩ አስራትና ከሌሎች እንግዶች ጋር ለዛሬ የነበራትን ቀጠሮ አጋጣሚ በመጠቀም ስለ መቀሌው የህወሓት ስብሰባም አንስታባቸዋለች። ከአቶ ገብሩ ጋር በአዲስ አበባ ዩኒቨርሲቲ የኢትዮጵያ ስነ ጥበባት መምህር አቶ አበባው አያሌው ይገኛሉ። ወደ ውይይቱ እንልፍ። ስለ ወቅታዊ የኢትዮጵያ ጉዳዮች ነው እንግዲህ ልንወያይ የተነሳ ነው። ነገር ግን ትላንት ፍንጥቅ ያለ አንድ ዜና አለ፣ ወቅታዊ ስለሆነ በዛ ላይ መጀመሪያ የእናንተን አመለካከት ልውሰድ። ዜናው ምንድን ነው? የህወሀት ማዕከላዊ ኮሚቴ አባላት ላለፉት በርካታ ሳምንታት መቀሌ ውስጥ ስብሰባ ተቀምጠዋል። ስብሰባው የታድሶ ጉዳይ ነው ነው የተባለው። መልካም አስተዳደር ላይ እድገትና ትራንስፎርሜሽን ላይ ሂስና ግለ ሂስ የሚባለው እየተካሄደ ሳለ ባለመስማማት ስብሰባውን ጥለው የወጡ ግለሰብ እንዳሉ ተጠቅሷል። በማህበራዊ መገናኛ ብዙኃን ላይ የሚሰራጭ ነገር አለ። ነገር ግን ተጨባጭ የፓርቲው ስብሰባ ዝግ እንደመሆኑ ያገኘነውን ነገር የለም፣ ማን ረግጦ እንደወጣ ወይንም እነማን ረግጠው እንደወጡ ተመልሰውም እንደሆነ። እስቲ በዛ ላይ መጀመሪያ የእናንተን አስተያየት ልውሰድ። አቶ ገብሩ የዚህ ድርጅት መስራች አባል ነበሩናም እርስዎን ላስቀድም። እስቲ መልካም ነው። እንግዲህ ህወሀት ከአራቱ የኢህአደግ ግንባር አባላት አንዱ ነው። በግንባሩም ከፍተኛ ተጽዕኖ የነበረው ድርጅት ነው። ባለፉት ዓመታት ግን ድርጅቱ ምንም ወደፊት ፈቅ ማለት ስለተሳነው በተለይ በነባሮቹ መስራች አባላትና አሁን በስልጣን ላይ ባሉት መካከል ከፍተኛ ሽኩቻ ይካሄድ ቆይቷል። ይሄ እንግዲህ ፀሐይ የሞቀው ሕዝቡም ያወቀው ጉዳይ ነበር እና ዋናው ችግር ይሄ በኢትዮጵያ ውስጥ ተከስቶ ያለው የፖለቲካ ቀውስ የወለደው ሆኖ ይሄ ኢህአዴግን በአጠቃላይ እያንዳንድ ኢህአዴግ አባል ድርጅቶችንም በከፍተኛ ሁኔታ በቀውስ ውስጥ እንዲሰፈቁ ያደረጋቸው ስለሆነ መውጫው መንገድ ግን ጭራሽ ያላገኙበት ሁኔታ ነው ያለው። በተለይ በህወሀት ውስጥ ያሉ ሁለቱ ጎራዎች የለውጥ አጀንዳም የላቸውም። ወደፊት የሚያገሰግፍ አገሪቱ ካለችበት በተለይ ደግሞ የሚመሩት አካባቢ ትግራይ ካለበት ሁኔታ ወደፊት ፈቅ የሚያደርግ ሀሳብ ስላጡ እንዲሁ በመካከላቸው እየተፋጩ በመካከላቸው እየተጋጩ ያሉበት ሁኔታ እንዳለ አውቃለሁ። ያም ሆነው ግን እንደተባለው በድረገጦች ወጥቷል የተባሉት የፓርቲው አባል እስካሁን ማረጋገጫ አላገኘውም። ይሄ ነው የምለው። እንደ እርሶ ጋር ልቆይና፣ ሁለቱ ጎራዎች ነበር ያሉትና እንግዲህ በሀሚታ ደረጃ የሚናፈስ ነገር አለ። ግልጽ ነገር ቢኖር ኖሮ በጣም መልካም ነበረ። ሁለቱ ጎራ እነማን ይሆኑ? እንግዲህ እነዚህ በውል የሚታወቀው ከአሁን በፊት የድርጅቱ መስራቾች እና እንዲሁም ከፍተኛ ባለስልጣናት የነበሩና በሽግሽግ መተካካት ይሉታል እነሱ በዚህ ምክንያት ድርጅቱን የለቀቁ አንዳንዶቹ ተገደው አንዳንዶቹ ደግሞ በምናልባትም በፍቃዳቸው ግን የፕላን ማቸ የጠቅላይ ሚኒስተር እቅድ ነበርና በዛ መሰረት የተሸጋሸጉትና ከውጭ ሆነው አሁን የማዕከላዊ ኮሚቴ አባላት አይደሉም፣ ግን በማዕከላዊ ኮሚቴ አባልነት አሜስቱር ስብሰባዎች የሚገኙ ነባር አባላት ሲሆኑ ሁለተኛዎቹ ደግሞ እነሱ ከተሸጋሸጉ በኋላ እዛ ያይቀሩት አሁን በስልጣን ላይ ያሉት የስራ አስፈጻሚ አባላት በአብዛኛዎቹ አብዛኛዎቹ ሁሉንም አይደለም፣ አብዛኛዎቹ እነዛ ናቸው። እንግዲህ የሚነገርላቸው እንደ እንደ ጎራ ተለያይተዋል የሚባል ከእርሶ ቢ መጣ መልካም ነበረ። ግን የምንሰማው በአቦይ ስባት የሚመራ አንድ ወገን አለ። በወይዘሮ አዜብ ና በ ጀነራል ሰሞራ ዩኑስ የሚመራ ደግሞ አለ። ይህንን ያረጋግጡልኛል። እንግዲህ በወሬ በወሬ የሚሰማው ይሄ ነው። በትክክል የአቦይ ስብሀት መሪነት የሌሎችም ከእሳቸው ጋር ያሉ አባላት እንደ እንደ ቡድን ጎልቶ የመውጣት ጉዳይ ማውቀው የለም። በሌላ በኩል ደግሞ የሚባለው የወይዘሮ አዘብ ና የጀነራል ሳሞራም በወሬ የሚባል እንጂ የሆነ ሆኖ ግን እዛ በስልጣን ላይ ያሉት አሁን በህወሀት አመራር ያሉትና ስልጣን የተቆጣጠሩት ናቸው እላለሁ እንጂ በአንድ ሁለትም የሚመራ አይመስለኝም። የመሪነቱ ጉዳይም ጎልቶ እንደወጣ ይነገራል፣ ይወራል። ግን መሪዎች እነዚህ ናቸው ብሎ ለመናገር ግን ያስቸግረኛል። አመሰግናለሁ አቶ ገብሩ አስራት። መምህር አበባው እዚህ ላይ የሚያክሉት አለ? እንግዲህ ህወሀት አባላት ስብሰባ ብዙ ወሬዎች ይሰማሉ። በማህበራዊ ያ ነገር ግን በትክክል የተረጋገጠ ነገር የለም። አንድ ነገር እንዳለ መጠርጠር ይቻላል። ምክንያቱም የተኛው ስብሰባ ከወትሮዎቹ ስብሰባ ይልቅ ረጅም ጊዜ ወሰደ። ሁለተኛ ደግሞ እንደዚህ እያፈነገጡ የሚወጡ ወሬዎች እንግዲህ ትክክለኛ እውነታቸው ባይታወቅም በመሀላቸው ጭቅጭቅና አለመግባባት እንዳለ ይጠቁማል። እንግዲህ እከሌ ይሄንን ጎራ ለይቷል፣ እከሌ ይሄን አንስቷል የሚል ሀሳብ ብንሰማ ጥሩ ነበረ። ለማንኛውም ነገር የለም። ግን በአጠቃላይ ምንድነው የሚሆነው? አንድ የፖለቲካ ድርጅት ወይም ፓርቲ ለረጅም ዘመናት አንደኛ የያዘውን ርዕዮተ ዓለም ሳይቀይር ሁለተኛ ከሀገሪቱ ነባራዊ ሁኔታ ጋር ከሚጠየቁ መብቶች፣ ህዝቡ ከሚያነሳቸው ጉዳዮች ጋር እኩል የሚመጥን የፖለቲካ አጀንዳ እና የርዕዮተ ዓለም ለውጥ ሳያደርግ ሲቀር፣ ሶስተኛ ደግሞ እንግዲህ በአፍሪካ ፖለቲካ የተለመደው ስልጣንን ተመስርቶ ሀብትን የማፍራቱ ጉዳይ አለ አይደለም። ስልጣን ከኢኮኖሚ ጥቅም ጋርም አብሮ እያያዛል። የግለሰቦቹ ብቻ አይደለም ደግሞ ያ ኢኮኖሚና ስልጣንን አንድ ላይ አያይዞ ለግጭት የሚጋብዘው እያንዳንዱ የማዕከላዊ ኮሚቴ አባል እንግዲህ ከበስተጀርባም ራሱ የሆነ ካድሬ ከታች እስከ ላይ ደጋፊ ይኖረዋል። እነዚህ ሶስቱ ምክንያቶች ይመስሉኛል። እንግዲህ የሚያጨጋጭቁ እና ወደ አለመግባባትና ስብሰባ እስከ መርገጥም ተደረሰ የሚባለው ነገር እና ጠቅለል ሳደርገው ዋና ምክንያቶቹ እነዚህ ሊሆኑ ይችላሉ ብዬ ገምታለሁ። ሌላ አንድ መጨምረው እንግዲህ ህወሀት ኢህአዴግ ውስጥ ካሉ ፓርቲዎች ቀዳሚው ነው። በተለይ ሁለቱ ፓርቲዎች በአዴንና ኦህዴድ ለውጥ እያካሄዱ ይመስለኛል። መስራች የነበሩ አባላት ወደ ኋላ እየወጡ ነው። ሁለተኛው ትውልድ የምንለው በፖለቲካው አለ አይደለም። ከዛ በኋላ የመጣው ስልጣንም እየተጋራ ነው። አንዳንድ ለውጦች እንዲደረጉ ግፊት እያደረገ ይመስለኛል። ያንን በመጠኑ በብአዴንም በኦህዴድም እናየዋለን። ይሄ ደግሞ ምን ያክል ደረጃ ላይ እንደሆነ አላውቅም ብዙም ግን፣ እሱም ከሁለቱ ፓርቲዎች የተለየ አይመስለኝም። ህወሀት በአመራርምና ይሄ ተጽዕኖ በማድረግ አለ አይደለም በማዕከላዊ ኮሚቴው እስካሁን የመስራቻ አባላቱ ሚናና ተጽዕኖ የለቀቀው አይመስለኝም። እንደዚሁም ደግሞ ከታች የሚመጡትን ወደ ማዕከላዊ ኮሚቴ አስገብቱ አጠቃቃቱ በእነሱ አዳዲስ ሰዎች ምናልባት ከአስራ ዘጠኝ ሰማኒያ ሶስት በኋላም የመጡትን ወደ ፓርቲው ወይም ድርጅቱ አመራር ያስጠጉ አይመስለኝም። ይሄ ሲሆን ደግሞ ምናልባት በፓርቲው ሰንሰለት ውስጥ ብዙ ችግሮች ይፈጠራሉ፣ ከላይም ደግሞ ላለመግባባት የሚጋብዙ ነገሮች ይፈጠራሉ ብዬ አምናለሁ። ይሄው ነው የኔ ተዚታ። አድማጮች ትዝታ ይህን ውይይት ከነአቶ ገብሩ አስራትና አቶ አበባው አያሌው ጋር ያደረገችው ቀደም ሲል ከደረሰን ዜና በፊት መሆኑን እንድትገነዘቡልን በአክብሮት ትጠይቃለሁ በዜናው መሠረት እንደሰማችሁት ከባድ ሂስና ግለሂስ በተደረገበት ወቅት የህወሀት ማዕከላዊ ኮሚቴ አባል ወይዘሮ አዜብ መስፍንና አቶ ብርሃነ ኪዳነ ማርያም ናቸው ስብሰባውን ረግጠው ወጡ የተባለው። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የሙስሊሙ ማህበረሰብ መፍትሄ አፈላላጊ ኮሚቴ የህዝብ ግንኙነት ተጠሪ የነበሩት አቶ አሕመድዲን ጀበል በኩላሊት ህመም ምክንያት እየተሰቃዩ መሆናቸውና ህክምናም ማግኘታቸው ተገልጿል። ይሁን እንጂ ቀዶ ህክምና በተደረገላቸው እለት ወዲያውኑ ወደ ወህኒ እንዲመለሱ መደረጉን አንድ የቤተሰባቸው አባል ተናግረዋል። ሰለሞን አባተ ተከታዩን ይዟል። አቶ አህመድን ጀበል ቂሊንጦ ወህኒ ከወረዱ እነሆ አምስት ዓመቶ ናቸው። ቤት የገባበት ምክንያት ያ ሙስሊሙ ማህበረሰብ እኛን ይወክለናል ብሎ ጥያቄ ሰጥቷቸው ለሚመለከተው አካል ጥያቄውን እንዲያደርሱለት የወከላቸው የሙስሊም ማህበረሰብ ወኪል ነው። በእስር ቤትም የገባበት ምክንያት ከዚህ ጋር ተያይዞ ነው። አመዲን እንደ አንድ ዜጋ፣ ጥሩ ዜጋ የሆነ ለሰው አሳቢ፣ ለሀገር አሳቢ የማንኛውም ሰው ችግር እንደ ራሱ ችግር የሚመለከትና ፍጹም ጨዋና ጥሩ የሆነ ሰው ነው። ይሄንን ውክልናውን ይዞ የህዝቡን ጥያቄ ወደ መንግስት ባቀረበበት ሰዓት መንግስት ያንን አይነት ክስ መስርቶባቸው ያው እነሱ ካልዋሉበት አላማ ውጪ ከተላኩበት አላማ ውጪ ያው ህጉ ንትኑም ተከታትላችሁ ታለ ያው የነበረው ሁኔታ በዛ አይነት መልኩ እንዲፈረድበት ተደርጎ አሁን ማረሚያ ቤት ሀያ ሁለት አመት እንዲፈረድበት አምስት አመት አልፎታል። ከዛ ውጭ እየተደረገ ያለ እንቅስቃሴ አለ፣ ይሄ ጉዳያቸው እንደገና እንዲታይላቸው ወይም ይግባኝ የተባለበት ሁኔታ አለ። በአሁን ላይ ምንም እየተደረገ ያለ ነገር የለም። ያ ከዚህ በኋላ ይደረጋል ብለን ተስፋ እናደርጋለን። የአቶ አህመዲን ጀበልን እህት ወይዘሮ ነጃት ጀበልን ነው ያነጋገርኩት። አቶ አህመዲን በቅርቡ ከኩላሊታቸው ጋር የተያያዘ ሕመም አጋጥሟቸው ሲሰቃዩ ሰንብተዋል። በሽታ የተከሰተው ትግራይ ወራቶችን አስቆጥሯል። መጀመሪያ እንዳመመው የውጭ ህክምና እርዳታ አልተፈቀደለትም ነበር። በውስጥ ላይ የተለያዩ ማስጠረሻ መርፊዎችን እና ቅር መድኃኒቶችን ሲሰጡ ከቆዩ በኋላ ትንሽ ሻል ያለው ከመሰለ በኋላ ከሳምንት በኋላ ደግሞ የበለጠ በጣም አመማት እና በዛ ጊዜ ውጭ ወጥቶ እንዲታከም ተላከ። ያዩት ዶክተሮች ያው ይሄ ኢትዮጵያ ርጀንት ነው ብለው አፋጣኝ ህክምና የሚያስፈልገው ሁኔታ ላይ ነው ያሉት አሉ። ውጪ ማለት የት ነው ማለት? ከማረሚያ ቤቱ ውጭ የትኛው ጳውሎስ ነው የሄደው? በኋላ ላይ ማለት ነው ያው ያን ህክምና ከተጻፈለት በኋላ አፋጣኝ ህክምና ብዙም አላገኘም። አንድ ሁለት ቀጠሮ እንትን ካለ በኋላ በሶስተኛው ተላከ። ያው ቼክ ተደረገ። የኩላሊቱ ላይ አካባቢ ላይ ችግር እንዳለ እንትን ተባለ። ሙሉ ሕክምና ይደረግ ተብሎ ሌላ ቀጠሮ ተሰጠው። በቀጠሮ በሌላ ጊዜ ሲሄድ ያው ማሽኑ አይሰራም ናም ብሎ ሌላ ተጨማሪ ቀጠሮ ተሰጠው። በዛ ጊዜ ሄዶ ሲታይ ያው ኩላሊት አካባቢ የተቀማቸው ውሀ እንዳለና የዛ ውሀ ችግሩን በደንብ ሲጣራ ብለው ሌላ ሕክምና ታዘዘለት። ያው የሱ ውጤት እንደሚያሳየው ኩላሊቱ ሙሉ ነ ሙሉ ነጻ እንደሆነና የቱቦ መጥበብ ያንን ውሀን ክምችት እንዳስከተለ ተነገረው። ይሄምን ለማድረግ ደግሞ አንዳንድ ጊዜ በኦፕራሲዮን አንዳንድ ጊዜ ደግሞ ያለ ኦፕራሲዮን ቱቦን ለማስፋት የሚጠቅም ለስላሳ የሆነ ብረት ቱቦ ውስጥ ሰው እንዲገባለት ተጻፈለት። ከቀጠሮ በኋላ ማለት ከተለያዩ ላይ ሰዎች ቀጠሮ በኋላ ያ ህክምና ተደረገለት። ያው ያንን ህክምና ሰው ሲደረግለት ሆስፒታል ተኝቶ ነው መደረግ ያለበት። ማለት አመቺ ወይም መጸዳጃ ቤት መጠቀም እንዲችል የተለያዩ ያ ነገር ሲገባ በአድ ነገር በእንትን ሲገባ የተለያዩ የሚፈጠሩ ኢንፌክሽኖች፣ አንዳንድ ነገሮች ሁኔታዎች አሉና እነዛ ነገሮች እስኪ ይስተካከልን እዛ ተኝቶ መታከም ነበረበት። ያ አልተፈቀደለትም። ያንን ከተደረገለት በኋላ ወደ ማረሚያ ቤቱ እንዲመለስ ተደረገ። ያ ነገር ከተደረገለት ውስጥ አራት ቀን አካባቢ ላይ ከፍተኛ ስቃይ ነበረበት ማለት የመጠረጋዊ ችግር አለ። ያ እንትን አንዳንድ ህመሞችን ይፈጥራል። ለዚህ ነገር ምንም መፍትሄ አልተሰጠውም። እዛው ላይ ችግሮችን ራሱን እንዲቋቋም የተደረገው የት? እዛው ማረሚያ ቤት ውስጥ ማለት ነው። አዎ። ሕክምናው ከተደረገላቸው በኋላ ምን ያህል ቆዩ ሆስፒታል ውስጥ? በዛው ቀን ነው የወጣው። ያ ነገር ተደረገለት፣ አልዋለም። ጆርስ ተደረገለት በኋላ ወዲያው ወደ ማረሚያ ቤት እንዲመለስ ነው የተደረገው። አልዋለም አላደረም ማለት ነው። አቶ አህመዲን ሕክምናቸውን ተኝተው መከታተል እንዲችሉ ተጽፎላቸው እንደነበረ ወይዘሮ ነጃት ገልጸውልኛል። አቶ አህመዲን ለክትትል የዛሬ ሳምንት ሀኪሚያ ያሉ የቅሊንጦ ማረሚያ ቤት ኃላፊዎችን ለማግኘትና ለማነጋገር ጥረት እያደረግኩ ነው። አቶ አህመድዲን ጀበልን በሚመለከት ከተጨማሪ መረጃ ጋር መለሳለሁ። አድማጮች፣ ወደ ቀጣዩ የመጽሔት ትንታኔ ርዕስ እንለፍ። በዚምባብዌ ዛሬ የደቡባዊ አፍሪካ አገሮች መሪዎች ሐራሬ ውስጥ ዝግ ስብሰባ እያካሄዱ ባሉበት ሁኔታ ውጥረቱ አይሏል። መሪዎቹ ጥረት የያዙት የትላንቱ ወታደራዊ እንቅስቃሴ የፈጠረውን ውጥረት ለማርገብ ነው ተብሏል። አኒታ ፓውል ዘግባለች። ቆንጅታዬ እንደሚከተለው አቅርበዋለች። የዚምባብዌ ሁኔታ በአፋጣኝና ግርግር በሌለበት መንገድ መፍትሄ ማግኘቱ ተስፋ ዛሬ የደበዘዘ ይመስላል። የሲቪክ ማህበረሰቦችና የሃይማኖት ድርጅቶች መሪዎች ለ37 ዓመታት ስልጣን ላይ የቆዩትን ሮበርት ሙጋቤን በአስቸኳይ ከስልጣን እንዲወርዱ ቢያሳስቧቸውም እሳቸው ግን እያንገራገሩ ሳይሆኑ አልቀረም። የደቡብ አፍሪቃው ፕሬዝደንትም ለሀገራቸው ፓርላማ አባላት አሁን በዚህ ጉዳይ ላይ ቁርጥ ያለ ውሳኔ ላይ ለመድረስ ጊዜው አይደለም በማለት ሁኔታው ባፋጣኝ የሚደመደብ ላለመሆኑ አመላክተዋቸዋል። ሮበርት ሙጋቤ ማክሰኞ ማታ በቁም እስር ላይ ከዋሉበት ጊዜ ወዲህ ታይተው አያውቁም። የደቡብ አፍሪካ መንግስት የላካቸው ሸምጋዮች ዛሬ ማታ በፕሬዝደንቱ መኖሪያ ቤትና በቤተ መንግስቱ ስብሰባ ተቀምጠው ነበር። ቻታም ሐውስ የተባለው የምርምር ተቋም ተንታኝ ኖክስ ቺቲዮ የዚምባብዌ ሰው ናቸው። ጦር ሰራዊቱ ማክሰኞ ማታ ታንኮቹን ይዞ ሀራሪ ላይ በተንጎራደደበት ወቅት እዚያችው ከተማ ውስጥ ነበሩ። እሳቸው እንደሚሉት ታዲያ ጦር ሰራዊቱ አስተዳደሩን እንደተቆጣጠረ በቆየ መጠን ሁኔታዎች ወደ አለመረጋጋት መሄዳቸው አይቀርም። አሁን ቁልፉ ለምን ያህል ጊዜ የሚለው ነው። ጦር ሰራዊቱ በአፋጣኝ ድርድር ተካሄዶ ሁኔታው ፍጻሜ እንዲያገኝ ይፈልጋል። ፕሬዝዳንትም ይሁን ተጠባባቂ ፕሬዝዳንት ቶሎ እንዲረከብ ይፈልጋል። ጊዜያዊ መንግስት በተቻለ ፍጥነት እንዲታወጅ ይፈልጋል። ጦር ሰራዊቱ ይህን ሁኔታ እንዲጓተት አይፈልግም፣ ምክንያቱም በተጓተጠ ቁጥር ትርምስ ይፈጠራልና። ይህ በዚህ እንዳለ በዚምባብዌ ተቃዋሚ ጎራ ውስጥ ያሉት አንዳንዶቹ ዋና ዋና መሪዎች አስቀድሞ ታቅዶ የነበረው የሚቀጥለው ዓመት ምርጫ ከመድረሱ በፊት የሽግግር መንግስት እንዲቋቋም ሀሳብ እያቀረቡ ናቸው። ዛሬ ተቃዋሚ መሪ ሞርጋን ሻንግራይ ሙጋቤ በፈቃዶ ስልጣን ይልቀቁ ሲሉ አሳስበዋል። ሮበር ሙጋ ማዛሚስትር ሮበርት ሙጋቤ ለዚምባብዌ ካበረከቱት አስተዋጽኦና ቅርስ አኳያ በብሔራዊ ደረጃ ከሚጠበቀውም አንጻር በአስቸኳይ በገዛ ፈቃዳቸው ስልጣን ለቀው መሰናበት አለባቸው ሙጋቤ ሀገሪቱ ነፃ ከመውጣቷና ከወጣችም በኋላ ብዙ ሰርተዋል። ጦር ሰራዊቱ አስተዳደሩን ለመቆጣጠር ያበቃው ዋናው መነሾ የሆኑትና ሙጋቤ ያበረሯቸው ምክትል ፕሬዚደንቱ ኤመርሰን ሙዋናጓ ግን ድምጻቸውን ማጥፋት የመረጡ ይመስላል። የኢንተርናሽናል ክራይሲስ ግሩፕ ተንታኝ ፒርስ ፒጁ እንደሚሉት የቀድሞ ምክትል ፕሬዚደንት ከጦር ሰራዊቱ ጋር በጣም የተቀራረበ መልክ ከታየባቸው ለተአማኒነታቸው ጥሩ አይሆንም። እንደሚመስለኝ አዲሶቹ ስልጣን ተረካቢዎች ሕገወጥ እርምጃዎችን ከሚወስዱት የጦር ኃይሎች ራሳቸውን ለማራቅ መቻል ያለባቸው መሆኑ ወሳኝነት አለው። የተበላሸውን ገጽታ እንዴት ማሳመር እንደሚቻላቸው እኔ አላውቅም። የቻታም ሃውሷ ተንታኝ ኖክስ ኪዮቶ ግን ሁኔታው ውስብስብ እንደሚሆን ነው የሚያስረዱት። ሁኔታው በቀላሉ ወዳልታሰበ አቅጣጫ ሊያመራ ይችላል። በራሱ በፓርቲው ውስጥና በፓርቲውና በተቃዋሚዎች መካከል ድርድሮችም እየተካሄዱ ናቸው። አሁን ካለው ባለሥልጣናት ከደቡብ አፍሪካና በአጠቃላይ ከአካባቢው ሀገሮች ጋር ድርድሮች እየተካሄደ ነው። በጣም ጥንቃቄን የሚሹ ድርድሮች ናቸው። ፈጥነው እየተካሄዱ ብዙ ንግግሮች ከጥቅማቸው ይልቅ ጉዳታቸው ሊያመዝን ይችላል። የዚምባብዌ የጦር ኃይል እያለ ያለውም ይህንኑ ይመስለኛል። ጦር ሰራዊቱ የተካሄደው መፈንቅለ መንግስት እንዳልሆነ ነው አጥብቆ እያስገነዘበ ያለው። የጦር አርበኞች ማህበሩም ቢሆን ደም ያላፋሰሰ የማስተካከያ እርምጃ እያለው ነው። ይህ እነሱ የሚሉት እንዲሰራ ግን በቀላሉ ይከናወናል ተብሎ በፍጹም ታስቦ የማያውቅ ነገር ሊከናወን ይገባዋል። ያም ሙጋቤ እንቢተኝነት ሳያሳዩ ሹልክ ብለው ከበትረ ስልጣኑ ከወረዱ ብቻ ነው። አሁን ደግሞ ወደ ኬንያ እናመራለን። ኬንያ በሶማሊያ ስደተኞች ይኖሩበት የነበረውን የዳዳብ ካምፕ ሰፈሮች እየተዘጋጁ መሆኑን ስደተኞች ተናገሩ። ባለፈው ዓመት ይቅርታ አድማጮች፣ ይህ ለጊዜው አልደረሰም። አሁን ወደ ሌላ እንቀጥላለን። ቃሚው ሁለተኛ የምሽቱ ቅንብር እናልፋለን። በወቅታዊ የኢትዮጵያ ጉዳይ ውይይት ክፍል ሁለት አቶ ለማ መገርሳ የኢትዮጵያዊነት ምንነት ዛሬ ባየነው ትዕይንት ትርጉሙ ገብቶናል። ኢትዮጵያዊነት ልዩ ነው፣ ሱስ ነው፣ ከደም አልፎ ልብ ውስጥ እንዳለ ዛሬ አየነው ይላሉ። እሺ አቶ ኤርሚያስ ይችላሉ። ራሳቸው ያቀዱት ነገር ወደ አልጠበቁት መንገድ ሄደዋል። ያዩት ይሄ የህዝብ ለህዝብ ግንኙነቱን ብቻ ስለሆነ ቅደም ተከተሉ ላይ አዛብተውታል እና ያ የፈጠረው ችግር ያለ ነው የሚመስለኝ። የደቡብ ሰዎች ወደ ኦሮሚያ ቢመጡ ኖሮ እንዲህ አይነት ነገር ላይ ፈጠር ይችላል። የትግራይ ሰዎች ወደ ኦሮሚያ ቢመጡ ኖሮ እንዲህ አይነት ሞክታ ያለው ነገር ላና ይንችላለን። ሁለተኛው እሺ ድሮ እኔ ማቀው ኮንቴንቱንም ይዘቱንም በማዕከላዊነት ይወሰን ነበረ። ወደዚህ ስብሰባ ስትሄዱ የምትናገሩት የምታቀርቡት ነገር አንድ ሁለት ሶስት አራት ተብሎ ተቀርጾ ይሰጥ ነበረ። በፊት አይ ቲንክ ይሄ ማዕከላዊነት የሚለው የፈረሰ ስለመሰለኝ እነ ለማ መገርሳ ይዘቱ ላይ የወሰኑ ይመስለኛል። ስለዚህ ባልጠበቁት መልኩ ኢትዮጵያዊነትን ወደ ማቀንቀን የኢትዮጵያዊነት ስፕሪት ቅድም ያልከው መንፈስ ነው ሱስ ነው የሚለውን ነገር ከራሳቸው የመነጨ አርጌ ነው ማስበው እና ድርጅቱን አስደንግጦታል። በተለይ ህወሀቶችን በከፍተኛ ሁኔታ ያስደነገጣቸው ይመስለኛል። ሶስተኛው ነጥብ እኔ ማዝንበትም የድርጅትን ችግር ወደ ህዝብ ችግር ሊወስዱ መፈለጋቸው ነው። የኢትዮጵያ ህዝብ ተለያይቶ እንደኖረ እንደ አገር የተለያየን የሁለት ሀገሮች ግንኙነት ወይም ደግሞ ጸብ ውስጥ የነበረ ህዝብ መጥቶ እንደ ተታረቀ አይነት ተደርጎ የተሳለው ነገር ትክክል አይደለም። በአማራና በኦሮሞ ህዝብ መካከል የተገነባ ግንብ ልዩነት የለም። ዋናው ችግር የውስጥ ድርጅታቸውን ችግር ወደ ህዝቡ ለማስተላለፍ የሄዱበት መንገድ አለ ትግራይም ጎንደር ላይ ያለ በትግራይና በአማራ ህዝብ መካከል ወይም በጎንደር አካባቢ ባለ ሰው መካከል ጸብ እንደተነሳ ሊያደርጉት ይችላሉ። ችግር በጣም በጥንቃቄ መታየት አለበት። ችግር ችግርማ ነበረ። አቶ ኤርሚያስ፣ ምንድን ነው ችግሩ? ችግሩም ማፈጠረው ብለን መዋየት ሌላ ጉዳይ ነው። ግን ችግር የለም ማለት አንችልም። ኦሮሞ ሲባል ሁልጊዜ ከመገንጠል ጋር ተያይዞ እየመጣ ፍራቻና ስጋት ተፈጥሮ ብዙ ጊዜ ቆይቷል። የምናውቀው ነገር ነው። ስለዚህ አዲሱ የህዝብ ችግር አይደለም። የኦሮሞ ህዝብ የመገንጠል አጀንዳ የለውም። የኦሮሞ ህዝብ አንዱ እኔ ነኝ። የኦሮሞ ህዝብ አልወክልም። ኦሮሞን ግን እንደ ህዝብ ሳየው የኔ ቤተሰቦች የተሰዎች የኔ ማህበረሰብ ወይም ደግሞ በኦሮሞ ደረጃ ኢትዮጵያ የምትባል ሀገር መገንጠል አለባት የሚል የለም። ኤሊቶች ህወሀት ዲዛይን ያደረገው የሀያ ስድስት አመት ስትራቴጂዎች እኮ ማን ፈጠረው እንበል እንጂ የለም ለማለት አያስቸግርም ወይ ለማለት ነው። የህዝብ ለህዝብ የመገንጠል አጀንዳ የኢትዮጵያ የመለየት አጀንዳ አለ ብዬ አላምንም። ስለዚህ ህዝብ ለህዝብ ያለ ግንኙነት የተፈጠረ ቁርሾ የለም። ግን ኦሮሞ ብለህ ስታስብ መገንጠል መለየት ብለ እንድታስብ አማራ ብለ ስታስብ የቀድሞ ስርዓት ናፋቂ የበላይ ሆኖ ለመምጣት ጨቋኝ የሚል ነገር እንዲሰራ እንዲሰላ ተሰርቷል እ አደረጉ በህዝብለህዝ መካከል እኔ ልዩነት አላይ። ዶክተር ታየ እሺ፣ ድርጅቱ ለምንም ይሁን ለምን ያቀደውና ጉባኤው ደግሞ ያስከተለው ውጤትን እኔ ከሁለቱን ለይተን ማየት አለብን። በተለይ ጉባኤው ሁለት አይነት ስሜትን ነው በህዝቡ ውስጥ የፈጠረው። በተለይ በነ በኤሊቱ ወይም በምሁሩ በኩል ያው የተለመደ የሸፍጥ ፖለቲካ ነው፣ የትም የሚደርስ አይደለም፣ የፖለቲካ ድራማ የተቀነባበረ ነው የሚል የሚያንጸባርቁ ምሁራኖች አሉ። ነገር ግን በአብዛኛው ህዝቡ አንጻር ደግሞ እንዴ ምናልባት የዚህ የክፍፍል እና የጥላቻ ፖለቲካ የማለቂያው መጀመሪያ ነው ወይ የሚልም ስሜት አለ። በተለይ ይሄኛው ስሜት በህዝብ በኩል ያለ ስሜት ነው። እነኝህ በተለይ አማራና ኦሮሞ የሚ ባለው ማህበረሰብ አሁን ባለው ስርአትም በጥርጣሬና እንዲሁም እየተገፉ ትምክህተኛ ነው ጠባ ምናምን እየተባሉ እና እንዲያውም የጥላቻ ሐውልት ተተክሎላቸው የያ ጥላቻ ሐውልት ሳይገድባቸው አሁን የመቀራረብ ሁኔታ እየተፈጠረ ነው። ማን ስበብ ሆነ ማን እሱ ሌላ ነገር ነው፣ ግን ይሄ እነሱም ወደ ኋላ የሚሉበት ነገር ያለ አይመስለኝ ይሄ አሁን ያነሱትን የኢትዮጵያዊነትን ስሜት የተወሰነ ገፍተው ካልሄዱ የበለጠ ቅቡልነታቸውን ያሳጣቸዋል። እና ለምንም ምክንያት ሆነ ለምን ያቀዱት አሁን ግን ከእጃቸው ወጣል። ምናልባት ድርጅቱ ያሰጋው ስጋት ትክክለኛ ስጋት ነው። አንድ ጥያቄ እዛ ላይ ዶክተር ታዬ ቀደም ሲል ኢትዮጵያዊነት ምን ያህል ህዝብ ውስጥ እንደሰረጸ የሚጠቁም ነገር ነው ያሉ መስሎኛልና ህዝብና ህዝብ ተነጋግሯል ወይ የሚሉም አሉ መሪዎች ናቸው ኢትዮጵያዊነት መንፈስ ነው ረቂቅ ነው ልብ ውስጥ የሚገባ ነው ያሉት ይሄ ስሜት ህዝብ ውስጥ የለም ለማለት አልችልም እኔ ግን ህዝቡ ተናግሯል እንላለን ወይ አዎ ህዝቡ በምልክት ተናግሯል ነው የምለው። አቶ አዲሱ ምንድን ነው፣ ከዚህ ጉባኤ ቀደም ሲል ታስታውሱ እንደሆነ የባህር ዳር የጣና ሐይቅ አረምን ለማጥፋት ከኦሮሚያ የተወሰኑ ወጣቶች ወደዛ አካባቢ ዘምተው ነበር። እንግዲህ ያዘመታቸው ማን ነው? እሱም ሌላ ጥያቄ ነው። ምናልባት ራሱ ድርጅቱ ነው የሚሉም ሰዎች አሉ። ነገር ግን እነኝህን ወጣቶች ከአንዳንድ ኢንፎርማል ሶርሶች፣ እንትኖች ምንቶች እንዳገኘሁ ለመቀበል፣ <laughs> ህዝቡን የወጣው አሉ እንደገና ህዝቡ እንዴት አድርጎ እንደተቀበላቸው እንዲያውም የሚገርም አይነት ነገር ነው እና እኔ ይሄ የሆነው ምንድን ነው ይሄ ጉባኤ ከመካሄዱ በፊት የተወሰኑ ቀናቶች በፊት ነው እና ያኛውን የመጀመሪያውን እኔ የህዝብ ለህዝብ ንግግር ላይ፣ የህዝብ ለህዝብ ግንኙነት አሁን በጣም አስቸጋሪው ነገር ይሄ የህዝብ ነው፣ ይሄ የድርጅት ነው የሚለው ራሱ አሁን ያለንበት የፖለቲካ ጥንቅጥ ለመለየት አስቸጋሪ አድርጎት ምናልባት የኔ ጥርጣሬ ከአቶ አርማያስ ትንሽ ለየት የሚያደርገው ንፋስ እየገባ ይሆን ወይ እና ቀጣይነት ሲኖረው የሆነ ወይ ታዲያ። በሱ ላይ እስቲ አቶ ኤርሚያስ አንድ ይበሉና፣ ማጠቃለያ ጥያቄ ይኖረኛል። ለሁለት ቀጣይነት ይኖረዋል ወይ? የሁለቱ ብቻ መገናኘትና መወያየትስ ኢትዮጵያን ሙሉ ያረጋታል ወይ? አብሮ ማየት ይቻላል። የመቀልበስ እድል አለው ብዬ ነው የማስበው በሁለት ምክንያት አንደኛው መዋቅራዊ የሆነ ስራ እየተሰራ አይደለም። የታይታ ስራ ነው፣ ከላይ ከላይ ነው፣ ጮቦ የረገጥ ነው። እነ ለማ መገርሳ ኢትዮጵያዊነት ሱስ ነው ስላሉን ነው እንጂ ይሄም በቃል የተገለጸውን ነገር ወደ ተግባር ሲመነዝሩት አላየንም። ስለዚህ መዋቅራዊ ለውጥ ካልተካሄደ ገና ነው። መቸም ጊዜ ወደ ነበረበት የሚመለስ እድል ሰፊ ነው ብዬ ነው የማስበው። ሁለተኛው ፖይንት የመቀልበስ እድል ይኖረዋል ምለው በኦህዴድ ውስጥም አሁን የተወሰነ ክፍፍል እያየው ነው። እኔ የኦሮሞ ሚዲያ ላይ ብትሄድ የኦህዴድ ምክትል ሊቀመንበሩ፣ የውጭ ጉዳይ ሚኒስትሩ ወርቅነህ ገበየሁ ከባሕርዳሩ ካለቀ በኋላ መግለጫ ሰጥቶ ነበረ። ያ መግለጫ ዛሬ እነ ለማ መገርሳ ከሚያስተላልፉት የኢትዮጵያዊነት መንፈስና የኢትዮጵያዊነት ሰበካ በተቃራኒ የተቀመጠ ስብከት ነው። እንግዲህ ይሄ ሰውዬ የውጭ ጉዳይ ሚኒስትር ነው። ይሄ ሰውዬ የኦህዴድ ምክትል ሊቀመንበር ነው። ይሄ ሰውዬ የፌዴራል ፖሊስ አዛዥ ነበር፣ የደህንነ መዋቅር ውስጥ ነበር ዶክተር ወርቅነህ። ስለዚህ ምንድን ነው አንዷን ፖይንት እንኳን ባለሳ የአዲስ አበባ ጉዳይ የኦሮሞ ጉዳይ ነው፣ የባለቤትነት ጉዳይ ነው የሚል ጥያቄ ነው ሲያነሳ የነበረው። ሁለት ነገሮች አነሳ። አንደኛውን እኔ በጣም ደግፈዋለሁ። የኦሮምኛ ቋንቋ በመላው ፌዴራል መሆን አለበት። እኔ ይሄን የምከራከርለት ጉዳይ ነው። ነገር ግን የአዲስ አበባ ጉዳይ በኦሮሞ ባለቤትነት ነው የሚሉት ጥያቄዎች አሁንም ቢሆን የሚያጨቃጭቀን ወደኋላ የሚመልሰን ሕወሓቶች ደግሞ እጃቸውን አውጥተው ለኦህዴዶች ግፉበት የሚሉት ነገር ነው። ስለዚህ ምንድን ነው የምጠብቀው አሁን የኦህዴዶች መከፋፈልም ላይ ይችላለሁ። ሁለተኛ ምክንያት ከዚህ ጋር ያይዤ ከዚህ በፊት ተባርረው የነበሩ በኦህዴድ ውስጥ ህዝብ ሲጨፈጭፉ የነበሩ ፓርቲው ላይ አባላት ሲያባርሩ የነበሩ ሰዎች ተመልሰው አሁን ዋነኛ ገምጋሚ ሆነዋል። እኔ ይሄ ሂደት የመቀልበስ ድል አለው ብዬ ነው ማስበው። ኢትዮጵያዊነት መነሳቱ ሁላችንም ጮቤ ቢያስረግጠንም መዋቅራዊ ለውጥን አላካሄደም። ሁለተኛ ምክንያቴ በኦህዴድ ውስጥ መከፋፈል እያየው ነው። በሶስተኛ ደረጃ በኦህዴድ ውስጥ በክፋታቸው የሚታወቁ ሰው በማባረር የሚታወቁ የሚጠሉ ሰዎች፣ የአቅም ችግር ያለባቸው እነ ዶክተር ነጋሶን ሳይቀር ሂሳብ ሳተዋረር ተመለስክ ብለው ሲዘልፉ የነበሩ እንደነ ዳባ ደበሌ አይነት ሰዎች አሁን የለውጥ ሂደቱን ይመራሉ ተብለው በየመድረኩ እያየናቸው ያለ የተለያየ ድል ስጥ ማጠቃለያ ጭምር። በእርግጥ ምናልባት እዚህ ላይ አንድ ጥንቃቄ ማድረግ ያለብን ይመስለኛል። ቴስ ከሚያሰብ አብዛኛው እስማማለሁ፣ ግን ቀለበሳል፣ ቀጣይነት አለው ወይ ምናምን የሚለው ጥያቄ ራሱ ጥንቃቄ ያስፈልጋል። ምኑ ነው የሚቀለበሰው? ምኑ ነው ቀጣይነት ያለው? አሁንም ቢሆን እኮ ኢትዮጵያዊነት የሚለው የተቃኘው በኢህአዴግ ፎርሙላ ነው። ያ ማለት ምንድን ነው? የኢትዮጵያ የተለያዩ ማህበረሰቦች ከራ ድምር ውጤት ናት ፓርቲውም እንደዛው የድምር ውጤት ነው ስለዚህ ምንድን ነው እየሆን ያለው አሁን እርሚያስ ሲያነሳው ትልቁ ነጥብ መዋቅር መልሶ ቃል ተሻሻለ ድረስ ወደፊት የሚገፋ አይደለም ያለውም በጣም እስማማበታለሁ ምንድን ነው ይህ ኢትዮጵያ የሚለው ፎርሙላ ላይ ነው እኮ መጀመሪያው መጀመሪያውኑ መስማማት ያለበት አሁን ኢትዮጵያዊነት ቅመም ነው ኢትዮጵያዊነት ሱስ ነው ምናምን የሚለው ምንድን ነው ኢትዮጵያዊነት የማህበረሰቦች ተራ ድምር ውጤት አይደለም ኢትዮጵያዊ ሰውነት ከተራ ድምር በላይ ነው የሚለው ሲባል ኢህአዴግን የሚባለው ድርጅት እንዲሁ የብሔረሰቦች ፓርቲዎች ተራ ድምር ውጤት መሆኑ ቀርቶ አንድ ኢትዮጵያ የሚል በኢትዮጵያዊነትን የሚያቀነቅን ፓርቲ እስካልሆነ ድረስ አሁንም ያው የድሮውን ጨዋታ መልኩን እየለዋወጠ እየተጫወተ ነው ያለው። ማጠቃለያ ጥያቄ ለሁለታችሁም ላቅርብ። በዚህ የምክክር በተባለ የባህር ዳር ጉባኤ ላይ ያላችሁን የየግል አስተያየት ሰጥታችሁኛል። የኢትዮጵያ ህዝብ አንድ ነው። አማራነቱ፣ ኦሮሞነቱ፣ ትግሬነቱ፣ ጉራጌነቱ ወዘተርፈ ጌጡ እንጂ መለያያው ወይም ኢትዮጵያዊነቱን የሚያስቀርበት አይደለም ነው የሚባለው። እንዲያ ከሆነ ይህ መንፈስ እንዲቀጥል ኢትዮጵያዊነት እንዲቀጥል ሱስ እንደሆነ እንዲቆይ ምን መደረግ አለበት ትላላችሁ? ዶክተር ታዬ የጀምሩና አቶ ኤርሚያስ ያጠቃልሉልኛል። እሺ፣ በጣም ጥሩ ጥያቄ ነው። አዲሱ ምናልባት ይሄ ኢትዮጵያዊነት ሱስ ነው፣ ኢትዮጵያዊነት መንፈስ ነው፣ ምናምን የሚለው አሁንም ቢሆን በምን ያክል ህዝቡ ውስጥ ተሰራጭቷል? ወይም ደግሞ ይሄ ጥያቄ ወደድንም ጠላንም ባለፈው ሀያ ስድስት ዓመታት የተካሄደው የክፍፍል ፖለቲካ የተወሰኑ ሰዎችን ከዛ ፎርሙላ ውስጥ አውጥቷቸዋል። ስለዚህ አሁን ራሱ ለእኔ እንደኔ ይሄ የኢትዮጵያዊነትን የኢትዮጵያዊነትን መልሰን ለማቀንቀን መጀመሪያ ላይ ሰንብም በግድም የተለያየን ሰዎች መታረቅ አለብን፣ የጋራ ስምምነት ማድረግ አለብን። እንግዲህ በውሸትም ተሰብከው ይሆን አምነውበትም ይሆን አላመኑበት የገዢውን የፖለቲካ ድርጅት አጀንዳ ተቀብለው የሚያራምዱ ሰዎች አሉና እኔ የመጀመሪያው እርምጃ መሆን ያለበት የሰላምና የእርቅ ጉባኤ ይሄ የሰላምና እርቅ ጉባኤ ወደ ህዝብ ሄዶ እስከዛሬ ተላይተናል፣ እንዴት ነው የምንቀራረበው? ተለያይተን መሄድ አንችልም። በቃ ሳንወድ የተጋባን ህዝቦች ነን። መለያቱም ጋ ዋጋ ያስከፍለናል። ስለዚህ የሚያዋጣን አንድነቱን ነው። እንዴት አንድነቱን እንመስረት የሚለውን ሰፋ ያለ የህዝብ ለህዝብ ጉባኤዎች የሚሆኑ ምክክሮች መደረግ አለባቸው እና ያለን አማራጭ የማጠቃለያ ሀሳብ ለአቶ ኤርሚያስ ልስጥና ልጨርስ። አዲሱ በጣም አመሰግናለሁ። ሁለት ነጥብ ለሳ እንደማጠቃለያ በእኔ እምነት ትልቁ የባህር ዳሩ ውጤት በውጭ የሚኖሩ አክራሪ ኃይሎች የተደፈቁበት ነው። ኢትዮጵያ መፍረስ አለባት ታትፈርስ፣ እንደዚህ አንሆንም፣ ኢትዮጵያ ድስትቱን፣ ማንቆርቆሪያቱን፣ በርበሬቱን አናቅም፣ ኢትዮጵያዊነት ተጭኖብን ነበር የሚሉ አክራሪዎች አንገታቸውን እንዲደፉ ተደርጓል። በዚህ እነለማ መገርሳን እኔ አመሰግናለሁ። እነ ኢትዮጵያዊነትን ያራመዱት እነ አዲሱ ጥንቄሳን አመሰግናለሁ። ሁለተኛው የለውጡ ሞተር አሁን ህዝቡ ነው። የህዝብ ንቅናቄ በቀጠለ ቁጥር ኢትዮጵያዊነት እያበረቀረቀ አድማሱ እየሰፋ ይሄዳል። ዛሬ የኦሮሞ ህዝብ የሚያደርገው ትግል፣ የአማራ ህዝብ የሚያደርገው ትግል በኢትዮጵያዊነት መንፈስ እስከሆነ ድረስ የትግራይ ህዝብ መጥቶ ይቀላቀለዋል። የጋምቤላ ህዝብ መጥቶ ይቀላቀለዋል። የወላይታ ህዝብ ይቀላቀለዋል። ይህን ሊቀላቀለው የሚችለው ግን በኢትዮጵያዊ ማዕቀፍ የሚካሄድ ህዝባዊ ንቅናቄ እስከሆነ ድረስ ነው። የህዝብ ንቅና ጥያቄው በሁሉም ቦታ መቀጣጠል መቆም የለበትም። ይሄ ከሆነ ኢትዮጵያዊነት ተስፋ አለው፣ የስርዓት ለውጥ ተስፋ አለው ብዬ ነው የማስበው። አዲሱ አቶ ኤርሚያስ ለገሰ ከዚህ ከዋሽንግተን የኢሳት ባልደረባ፣ ዶክተር ታዬ ንጉሴ ከአዲስ አበባ ዩኒቨርሲቲ፣ ሁለታችሁንም በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ይስጥልኝ እናመሰግናለን። አዲስኛ ኦህዴድና በአዴን ባህር ዳር ላይ ስላደረጉ ስብሰባ ከሁለት እንግዶች ጋር የጀመርነውን ውይይት ሁለተኛ ክፍል ነበር ያደመጥ ነው የትላንቱን የመጀመሪያ ክፍል ላመለጣችሁ ባጭሩ ለማሳየት ይህ ስብሰባ እንደምን በሁለቱ ፓርቲዎች መካከል ብቻ ተካሄደ፣ የአሁኑ ወቅትስ እንደምን ተመረጠ በሚሉ ነጥቦች ዙሪያ ዶክተር ታዬ ወይ የጥላቻው ፖለቲካ ጫፍ ደርሶ እየተመለሰ ነው አሊያም ኢህአዴግ ንፋስ ገብቶታል ሲሉ፣ አቶ ኤርሚያስ ደግሞ ብሔራዊ ድርጅቶችን ለማጠናከርና ህዝብን ከህዝብ ለማቀራረብ ኢህአዴግ ያቀደው እንጂ የሁለቱ ድርጅቶች ሀሳብ ብቻ አይደለም ማለታቸው ይታወሳል። ሁለቱም ተወያዮች ግን ካለፉት ሁለት ዓመታት ወዲህ የተቀሰቀሱት ሕዝባዊ ዓመጾች እንደ ገፊ ምክንያቶች ሳይሆኑ አልቀሩም በሚለው ሐሳብ ይስማማሉ። ኢትዮጵያ የሚል አጀንዳ ብዙም ያልነበራቸው እነዚህ የብሔራዊ ድርጅቶች በባሕር ዳሩ ስብሰባቸው ኢትዮጵያዊነትን ሲያቀነቅኑ ተሰምተዋል። ወደኋላ ኋላ ተመልሰን ለማስታወቅ ያህል አሁን ደግሞ አድማጮች ቀደም ሲል ጠቀሳ አድርገ ነው ወደ ነበረው የኬንያ ጉዳይ እንመለሳለን። ኬንያ የሶማሊያ ስደተኞች ይኖርበት የነበረውን የደዳብ ካምፕ ሰፈሮች እየዘጋጅ መሆኗን ስደተኞች ተናገሩ። ባለፈው ዓመት ካምፒዮስ የተባለ የደዳብ ሰፈር የተዘጋ ሲሆን በሚቀጥለው ዓመትም ኤፍ ሁለት የተባለ ሰፈር ሊዘጋ እንደሆነ ስደተኞቹ ለአሜሪካ ድምፅ ተናግረዋል። የስደተኞች ቁጥር በማሽቆልቆሉ በደዳብ የሚንቀሳቀሱ የእርዳታ ሰጪ ድርጅቶች ቁጥርም ሊቀንስ እንደሆነ የደዳብ ማህበረሰብ ተወካይ ተናግረዋል። የኬንያ ስደተኞች ጉዳይ ቢሮ ስለ ሁኔታው ተጠይቆ መልስ ባይሰጥም አንድ የቢሮው ባልደረባ ስደተኞች ስለመጠለያው መዘጋት መስጋት የለባቸውም ብለዋል። ዘጋቢያችን ገልሞ ዳዊት ቀጣዩን ዘገባ ከናይሮቢ ልኳል። እነሆ የኬንያ መንግስት ባለፈው አመት የደዳቢን የስደተኞች መጠለያን አስመልክቶ ያስተላለፈውን ውሳኔ የሀገሪቱ ጠቅላይ ፍርድ ቤት ውድቅ ቢያደርገውም ከውሳኔው ወዲህ በመጠለያ ጣቢያው ያለው ሁኔታ አሳሳቢ መሆኑን ስደተኞች ይናገራሉ። በካምፑ ይኖሩ የነበሩ ከፊል የሶማሊያ ስደተኞች ወደ ሶማሊያ በመመለሳቸው በደዳቢ ያለው የስደተኞች ቁጥር ወደ 200 ሺህ ይወርዷል። የኬንያ መንግስት ስደተኞች ይኖሩበት የነበረውን አንድ ሰፈር በሙሉ የዘጋ ሲሆን በሚመጣው አመት እፎ ሁለት የተባለውን ሰፈር እንደሚዘጋ ማሳወቁ ስደተኞቹን እያሳሰበ ነው ይላሉ። በደዳብ አንድ የማህበረሰብ መሪ ሱዳን ይህ ካምፕ ይዘጋ ይሆን ወይ በሚል ትልቅ ስጋት ላይ ነው ያለው። መንግስት ብዙ ጊዜ ካምፑን እንደሚዘጋው ነው የሚዝተው። የሀገሩ ጠቅላይ ፍርድ ቤት ባለፈው ዓመት እንዲዘጋ ወስኗል፣ ቢሆንም እስካሁን ግልጽ የሆነ ነገር የለም። ስደተኞች ሌላም ችግር አላቸው። ወደ ካምፑ እየመጡ ያሉት አዲስ ስደተኞች ምዝገባ መከልከላቸውንም ይናገራሉ። ሁሴን ኡስማን ደዳብ ከመጣ አራት ወር ሆኖታል። እሱም የሶስት ልጆች አባት ሲሆን በጥገኝነት መመዝገብ ባለመቻሉ ከቤተሰቡ ጋር ችግር ላይ መሆኑን ይናገራል። ከእኔ በፊት እዚህ ይኖር የነበረ ሰው ነው አስጠግቶኝ የምኖረው ያው መሬት አንጥፈን ነው የምንተኛው። ዝናብ ቢዘንብም ይሄንን የምንተኛበትን ነው የምንጠለለው። ስለዚህ ኑሯችን በጣም ከባድ ነው። ጥገኝነት የሰጠን አካል ምንም አያደርግልንም። ጨለማ ውስጥ ነው ያለ ነው። የደዳብ የኢትዮጵያ ሶማሌ ስደተኞች መሪ አቶ ዳህር መሐመድ አዲስ ስደተኞችን መመዝገብ በመቆሙ በቅርብ ጊዜ ከኢትዮጵያ ወደ ደዳብ የመጡ ወደ ሀምሳ ቤተሰብ ተመሳሳይ ችግር ላይ መሆናቸውን ይናገራሉ። ካምፕ ውስጥ እየዞሩ በልመና ነው የሚኖሩት ማለት እችላለሁ። በገበያ ስፍራ እንዲሁም እቤት ለቤት ምግብ ሲከፋፈል ሲያዩ ይሄዱና ያላቸውን ሰዎች ይጠይቃሉ። ስደተኞቹ የሚያነሱትን ቅሬታ ለኬንያ የስደተኞች ጉዳይ መስሪያ ቤት እንዲሁም በተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ የኬንያ ቅርንጫፍ አቅርበን መልስ አላገኘንም። አንድ የኬንያ የስደተኞች ጉዳይ መስሪያ ቤት ባልደረባ ግን ስደተኞቹ ካምፑ ይዘጋብናል ብለው ስጋት ሊገባቸው እንደማይገባ ተናግረዋል። እኒሁ ሰው አዲስ ምዝገባ በመቅረቱ እየተቸገሩ ስላሉት ስደተኞች ሲናገሩ ያለን መረጃ አሁንም ምዝገባ እንዳለ ነው የሚያመለክተው በማለት አስተባብለዋል። ለአሜሪካ ድምጽ ሬዲዮ ገልሞ ዳዊት ከናይሮቢ። የአየር ንብረት ጉባኤ ቀጣዩ ዝግጅት ነው። የጀርመኗ ከተማ ቦን ላይ ለሁለት ሳምንታት እየተካሄደ ያለው የአየር ንብረት ጉባኤ ነገ ዓርብ ይጠናቀቃል። ከዓለም አቀፉ የአረንጓዴ አየር ንብረት ፈንድ ኢትዮጵያ የአርባ አምስት ሚሊዮን ዶላር ድጋፍ በቅርቡ አግኝታለች። በቦን ጉባኤ ላይ እያሻቀበ የመጣው የዓለም የብክለት መጠን ለአየር ንብረት ለውጥ መቋቋሚያና ምርምር የሚያስፈልገው በጀት በስፋት ከተመከረባቸው መካከል እንደሆነ ታውቋል። በጉባኤው ላይ ዩናይትድ ስቴትስ ሁለት ገጽታ ይዛ ተገኝታለች። ሰሎሞን አባተ ተጨማሪ አለው። የትራምፕ አስተዳደር ከፓሪስ የአየር ንብረት ስምምነት ለመውጣት በመወሰኑ ምክንያት የሚፈጠረውን የበጀት ክፍተት አውሮፓ እንድትደፍን የፈረንሳይ ፕሬዚደንት ኤማኑኤል ማክሮን ጥሪ አሰምተዋል። ማክሮን እንዲህ አይነቱን ጥሪ የጀርመኒቱ ከተማ ቦን ላይ ሲያስተላልፉ ዋሽንግተን ከዓለም መንግስታት የተነጠለችበት 23ተኛው የወገኖች ጉባኤ ወይም ሲኦፒ 23 ሲካሄድ ሰንብቷል። ይሁን እንጂ ዩናይትድ ስቴትስ ጭርሶኑ ያልተወከለች፣ ያልተገኘች ሀገር አልነበረችም። ፌዴራል መንግስቱ የአሜሪካ እንደ ወጣ አድርጎ ነው እየሰራ ያለ የቦኑ ጉባኤ አሜሪካ ሁለት አይነት ገጽታ ይዛ ነው ቦን የተገኘችው። አንደኛው የፌዴራል መንግስቱ የፕሬዚደንቱ የዋይት ሀውስ ገጽታ ልንለው የምንችለው እንዲያውም ጭራሽ ከፓሪስ መውጣታቸው መናገራቸው ብቻ ሳይሆን ለአየር ንብረት ለውጥ በካይ ጋዞች ወይም ለዋጭ ጋዞች ልቀት ዋና ተጠያቂ የሆነውን የከሰል ድንጋይን ያሻሽቱ ነው የታዩት ቦን ላይ ሄደው ማለት ነው። እንግዲህ በእንግሊኛ ፕሮሞት የምንለው ማለት ነው። ይህ አንደኛው ገጽታ ነው። ሌላው ግን አሁን ያነሷቸው የካሊፎርኒያው ገዢ ጄም ብራውን እና የቀድሞ የኒውዮርክ ከንቲባ ማይክል ብሎምበርግ የሚመሩት ደግሞ ልኡካን ሀያ የአሜሪካ ግዛቶችን ወደ መቶ ሶስት አካባቢ የሚሆኑ የአሜሪካ ከተሞችን እና እንዲሁም ከአንድ ሶስት መቶ በላይ የሚሆኑ የአሜሪካ ኩባንያዎችን ወክለው የሄደው አሜሪካውንም ከፓሪስ ስምምነት ውስጥ አለች። ቢያንስ በተግባር ያው የፌደራል መንግስቱ በሌለበትም እንኳን ቢሆን እታች ያለ ነው ከተሞች፣ ግዛቶች ወይም ስቴቶች ማለት ነው እና ኩባንያዎች ስራውን እየሰራን ነው እና አሜሪካ አልወጣችም የሚለው በጎ ገጽታ አሳይቷል። በካናዳው ዩኒቨርሲቲ ኦፍ ካልጋሪ ተባባሪ ፕሮፌሰር የአየር ንብረት ተመራማሪ እና ተሟጋቹ ዶክተር ጌታቸው አሰፋ ናቸው። የአውሮፓ መንግስታትና የግሉ ዘርፍ ለመንግስታቱ ድርጅት ሳይንሳዊ አካል የአየር ንብረት ለውጥ በይነ መንግስታዊ ቡድን በምህፃር አይፒሲሲ ተብሎ ይታወቃል፣ የሚበቃ ገንዘብ መመደብ መቻላችንን ማረጋገጥ አለብን ብለዋል የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ለቦኑ ጉባኤ ታዳሚዎች። ምስዮር ማክሮን መልእክታቸውን ይቀጥሉና ሁሉም ሀገሮችም የኢነርጂ ሽግግራቸውን እንዲያቀላጥፉና እንዲያፋጥኑም ጥሪ አስተላልፈዋል። ሀገራቸው ፈረንሳይም በመጪዎቹ አራት ዓመታት ውስጥ የከሰል ቁፋሮና ብዝበዛ ተቋማቷን ሁሉ እንደምትዘጋ ይፋ አድርገዋል። ባለጠጋ ሀገሮች ራሳቸውን ሁለን ተናዊ ደንብ በድፍኑ ዓለም ላይ ደንግገዋል። ያ ድንጋጌያቸው ግን ሊፈጥር የሚችለውን አሳዛኝ ታሪክ ወይም ትራጀዲ በሌሎች ላይ ሊጭን ከቶውኑ ውጉዝ የተከለከለ ነው አሉ ማክሮን። ሀገሮች የዛሬ ሁለት ዓመት ፓሪስ ላይ በተግባቡት መሠረት የበካይ ጋዞችን ልቀት መቀነሳቸውን እንዲያፋጥኑ ፈረንሳይና ጀርመን ግንባር ፈጥረው እየገፉና እያበረታቱ ናቸው። ያ የፓሪስ ስምምነት በያዝነው ምዕተ ዓመት መጨረሻ ላይ የሚኖረው የዓለማችን ሙቀት በሺ ዘጠኝ መቶ ዘጠናዎች ውስጥ ከነበረው ከሁለት ዲግሪ ሴልሽየስ እንዳይበልጥ ሊያደርጉ የሚችሉ እርምጃዎችን መውሰድ ነው። ይሁን እንጂ የሰሞኑ የቦን ጉባኤ ጭንቀት ሆነው ከሰነበቱ ጉዳዮች አንዱና ዋነኛው ለተወሰነ ጊዜ ያህል በከባቢው አየር ውስጥ የተረጋጋ የመሰለው የተቃጠለ ጋዝ ወይም የካርቦን ዳይኦክሳይድ ክምችት መልሶ የማሻቀብ አዝማሚያ ማሳየቱ ነው። ለአየር ንብረት ለውጥ ጫናዎችና ጉዳቶች መለማመጃና መቋቋሚያ እንዲሁም ለምርምር ጉዳይ የበለጸጉት አገሮች እንዲያዋጡት አስቦና ስምምነትም ላይ ተደርሶበት የነበረው የመቶ ቢሊዮን ዶላር ጉዳይስ? ዶክተር ጌታቸው ያብራራሉ በዛ በኩል ብዙ ተስፋ አልታየም መቶ ቢሊዮን ዶላሩን መሰብሰብ ላይ እንዲያውም የታሰበው ከሁለት ሺ ሀያ አምስት በኋላ የመቶ ቢሊዮን ራሱ በቂ ስለማይሆን ከዛ በላይ ለመሄድ ነበረ ይሁንና ሌሎች መፍትሄዎችም እየተፈለጉ ነው ከዛ ጋር አንዱ ወዲያው ወደ ተግባር ተገብቷል። አሁን የተሰበሰበው ብርም ቢሆን በአነስተኛ መጠንም ቢሆን ለሀገራት እየተሰጠ ነው። ከዚሁ ጋር በተያያዘ የኢትዮጵያን ማንሳት እንችላለን። አሁን ባለፈው ወር በጥቅምት ወር የሀምሳ ሚሊዮን ዶላር ድጋፍ አግኝታለች። ከዚሁ ከተሰበሰበው ገንዘብ ማለት ነው። ኢትዮጵያ ኢትዮጵያ አዎ። እና ፕሮጀክቱ ሀምሳ ሚሊዮን ነው የሚያወጣው አርባ አምስት ሚሊዮኑ ከዚህ ገንዘብ ተገኝቷል፣ ግሪን ፈንድ ከሚባለው ክላይሜት ፈንድ አምስት ሚሊዮኑ ራሴ አወጣሉ ብሎ የኢትዮጵያ መንግስት በውሃ አቅርቦት ከፆታ ጋርም በተያያዘና እንዲሁም ከአየር ንብረት ለውጥ ከድርቅ ጋር በተያያዘ ከዚሁ በአየር ንብረት ለውጥ ላይ በደረሰባት ተጽዕኖ ተብሎ ገንዘብ አግኝታለች። ይሄ ቀደም ብሎ ካገኘችው የሶስት መቶ ሺህ ዶላር ለመዘጋጃ ለማደራጃ ተብሎ ካገኘችው በተጨማሪ ማለት ነው እና ትንሽ ትንሽ ቢሆን እየተሰጠነ ያለው ግን በትልቁ ኢትዮጵያ እንዲያውም አሁን አምና ጀምሮ ለሁለት ዓመት የምትመራው የዋስትና የመድን ዋስትና እንደምንለው ማለት ነው። ኢንሹራንስ ከአየር ንብረት ለውጥ ጋር በተያያዘ የተጋላጮቹ ሀያ ይሄ እንግዲህ የቡድን ሀያ ቡድን ሰባት እንደምንለው ኢትዮጵያ ያለችበት፣ ከአየር ንብረት ለውጥ ጋር በተያያዘ ተጋላጭ የሆኑ ሀያ ሀገሮች አንድ ስብስብ ፈጥረዋል። ዘቨኖረብል ትዌኒ የሚባል ወይም ተጋላጮቹ ሀያ ልንለው እንችላለን በአማርኛ። ያ በኢትዮጵያ መሪነት አሁንም እዛ ቦን ላይ ይሄ የመድን ዋስትናው ቅርጽ ምን ያዝ፣ እንዴት ይከፈል፣ ምን አይነት ጉዳት ነው ከአየር ንብረት ለውጥ ጋር የሚያያዘውና ካሳ የሚያስፈልገው የሚለው ንግግር እየተደረገበት ነው። እና በትንሽ ደሴት ሀገሮች፣ በአፍሪካ ሀገሮች፣ ታዳጊ ሀገሮች እየተገፋ ያለው የዚህ የኪሳራና ጉዳት ካሳ መምጣት አለበት። ገንዘቡ እንዴት ይመጣል ያው ዝርዝር ነገር ሆኖ ግን ይሄ እየተገፋ ያለ አጀንዳና ቦንም ላይ እንደ አጀንዳ ያለ ነገር ነው እና ውጤቱን እንግዲህ ከጉባኤው ጋር የምናየው ነው የሚሆነ የአፍሪካን ሀገሮች ወክለው ንግግር ያደረጉት የጋቦን ፕሬዚደንት አሊ ቦንጎ አህጉራቸው በብክለቱ ምክንያት የማይገባውን ዋጋ እየከፈለ መሆኑን ለክቡራትና ክቡራን የቦኑ ጉባኤ ተሳታፊዎች ተናግረዋል። በተራራው እግር ስር እንገኛለን እየጨመሩ ያሉት ጎርፎች አይደርሱብንም ከሚል አጉል ተስፋ ይልቅ መንገዳችንን ሽቅብ መያያዝ ይኖርብናል ብለዋል ቦንጎ። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በበረቱ ተከታታይና እጅግ የከበዱ የውቅያኖስ ማዕበሎች የተመቱና የወደሙ የካሪቢያን ሀገሮችን በቅርቡ መጎብኘታቸውን አመልክተው ያንን ሁኔታ የሁላችንም መጻኢ ዕጣ ፈንታ የትንቢት ፈንጣቂ ማሳያ ነው ብለውታል። ድርቆች፣ ሰደድ እሳቶችና ጎርፎች፣ ሌሎችም የተፈጥሮ አደጋዎች ዓለማችንን እያተራመሷት ይገኛሉ። የአየር ንብረቱን ሚዛን እያዛባ እንደሆነ ሳይንቲስቶቹ ያለመታከት የሚናገሩት በአካባቢያችን የተጠራቀመው የካርቦን ዳይኦክሳይድ መጠን ባለፉ ስምንት መቶ ሺህ ዓመታት ውስጥ ታይቶ በማይታወቅ ሁኔታ አሻቅቧል። ዛሬ አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በጋዜጠኞች ላይ የሚፈጸሙ ወንጀሎች ያለ ፍርድ መታለፋቸው እንዲያበቃ የሚታወስበት ዓለም አቀፍ ቀን በዚህ በኅዳር ወር በየዓመቱ ይታሰባል። ጋዜጠኞች በመላው ዓለም ወከባና ሙስናን በዓለም አቀፍ ወንጀሎች የሚቃጡ ዛቻዎችና ማስፈራራቶችን እንዲሁም የተዛቦ መረጃዎችን ሲያጋለጡ ራሳቸውንም ለከፋ አደጋ በማጋለጥ ነው። እነዚህ መልካም የመገናኛ ብዙኃን ጥረቶች ለዲሞክራሲ ሥርዓታችን ጥሩ መደላደል በመሆንና እሴቶቻችንም ጤነኛ አካሄድ እንዲኖራቸው ምትክ የማይገኝለት ሚና ተጫውተዋል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኑወርድ ተናግረዋል። ጋዜጠኞች በሙያቸው ምክንያት ዝም ለማሰኘት በሚፈልጉ ወገኖች ዘንድም የጥቃት ኢላማ ናቸው። በበርካታ የዓለማችን ክፍሎች በጋዜጠኞች ላይ የሚፈጸሙ ወንጀሎች ቅጣት ሳያገኛቸው ይታለፋሉ። ሶሪያ ውስጥ በግጭቶች ዙሪያ የሚዘግቡ የአገሬውና የውጭ ዜጋ ጋዜጠኞች ብዙውን ጊዜ ይጠቃሉ፣ ይገደላሉ። ቬኔዙዌላ ውስጥ ደግሞ መንግስቱ የመገናኛ አውታሮችን በሙሉ በመዝጋት ነው ሀቅን በሚዘግቡ የሙያውን ስነ ምግባር በሚጠብቁና፣ በገዢው መደብ ላይ ሂስ በሚሰነዝሩ ጋዜጠኞች ላይ የበቀል እርምጃ የሚወስደው። በዚህ ዓመት ከተካሄዱ የተቃውሞ እንቅስቃሴዎች ጋር በተያያዘ ጋዜጠኞችን ያዋከቡና ጥቃት የፈጸሙ የደህንነት ኃይሎችም እንዲሁ ሳይጠየቁና ለፍርድ ሳይቀርቡ ቀርተዋል። ኢራቅ ውስጥም የመገናኛ ብዙሃን ሙያተኞች ዛቻን የግድያ ማስፈራሪያንና ወከባን ይዘግባሉ። ኡጋንዳ ውስጥ የደህንነት ኃይሎች ጋዜጠኞችን ማስፈራራት ቀጥለዋል። የመንግሥት ተቃዋሚ የሆኑ ወገኖችን ድምፅ ያስተላለፉ ራዲዮ ጣቢያዎችም በመንግሥቱ ኃይሎች እንዲዘጉ ተደርገዋል። ናይጄሪያና ደቡብ ሱዳን ውስጥ ጋዜጠኞች ላይ ወከባ በሚፈጽሙ ፖሊሶችና ሌሎች ኃይሎች ላይ ምንም እርምጃ እንዳልተወሰደ መረጃዎች ያመለክታሉ። በጋዜጠኞች ላይ የሚፈጸሙ ግድያዎች ምስጢር ሆነው ከቆዩባቸው አገሮች መካከል ሶማሊያ ላለፉት ሦስት ተከታታይ ዓመታት ሬከርዱን እንደያዘች ትገኛለች። ሩሲያ ውስጥም በታዋቂ ጋዜጠኞች ላይ ስለሚፈጸም ግድያ ተጠያቂነትን የሚያሳይ ምንም አይነት ተከታታይ መረጃ የለም። ቱርክ ውስጥ በጋዜጠኞች ላይ በነጻው ሚዲያ ላይ ጥቃት በሚፈጽሙ ወገኖች ላይ የሚወሰደው እርምጃ ከወንጀሉ አኳያ እጅጉን አነስተኛ ነው። አዘርባይጃን ውስጥ በጋዜጠኞች ላይ ከሚፈጸሙት አስር ጥቃቶች ዘጠኙ ያለምንም ቅጣት ነው የሚታለፉት። ዩናይትድ ስቴትስ ከዓለም አቀፍ ማኅበረሰብ አባሎች ጋር በመሆን በጋዜጠኞች ላይ የሚፈጸሙ ወንጀሎች ያለ ፍርድ መታለፋቸው እንዳይቀጥል የበኩሏን ድርሻ ትወጣለች። ዩናይትድ ስቴትስ ዛሬም ለነጻ ለሚዛናዊና ለሙያዊ ጋዜጠኛነት ያላትን ጽኑ ድጋፍና አቋም ትቀጥልበታለች። ነጻ ፕሬስን በሚያፈኑ ለተጠያቂዎችም ከለላ በሚሰጡ ኃይሎች ላይም የበኩሏን እርምጃ ትወስዳለች። ቀደም ሲል የሰማ